ዛሬ ዓለም አቀፍ ጸረ የልጅነት ልምሻ ወይም ጸረ ፖሊዮ ቀን ነው። ፖሊዮን የማጥፋት ዘመቻ ከታወጀ ወዲህ ባለፉ 28 ዓመታት በተሰሩ ሥራዎች ከዓለም ሕዝብ 80 ከመቶ የሚሆነው ከፖሊዮ ነፃ በሆነ አካባቢ እንደሚኖር የአሜሪካ የበሽታዎች መቆጣጠሪያና መከላከያ ማዕከላት ሲዲሲ አመልክቷል። ፖሊዮ ካገረሸ በዓመት እስከ 200 ሺህ የሚሆኑ ሕፃናት ለልጅነት ልምሻ ሊዳረጉ እንደሚችሉ በዓለም ዙሪያ የሲዲሲ ዋና ዳይሬክተር ታም ፍሪደን ተናግረዋል። ዛሬ የዓለም ጸረ ልጅነት ልምሻ ቀን ታስቦ ሲውል ዕለቱን አስመልክ ኢትዮጵያ ምን ላይ ትገኛለች ስንል ያነሳነው ጥያቄ በጤና ጥበቃ ሚኒስቴር የእናቶችና ሕፃናት ጤና አገልግሎት ክፍል የክትባት መርሃ ግብር ባለሙያው አቶ ጌትነት ባየ መልስ ሰጥተውናል። የልጅነት ልምሻ ወይ የፖሊዮ በሽታ በአሁኑ ሰዓት ያው ኢትዮጵያ ውስጥ እንደ ወረርሽኝ የለም። ስለዚህ በዋናነትም ዕድሜያቸው ከአንድ ዓመት በታች ያሉ ሕፃናትን በመደበኛ የክትባት መርሃ ግብር እየሰጠ ነው ስለዚህ በዋናነት ከዚህ ከመደበኛ የክትባት ምራዝ በተጨማሪ በዚህ በተጨማሪ የክትባት አገልግሎት ወይም ደግሞ ሰፕለመንታሪ ምንሄዶች ሚስክቪሲ በምንለው ተጨማሪ ክትባት እየሰጠና፣ ከዚህ ጎን ለጎን ደግሞ የበሽታዎች ቅኝት የሚባሉ ሰርቬላንስ፣ ማንኛውም ህፃን ምናልባት በአጋጣሚ ሆኖ የፖሊዮ ሜልጅነት ልምሻ በሽታ ከተገኘበት ደግሞ ወዲያው አፋጣኝ የሆነ ምላሽ እንዲሰጥ የዚህ የቅኝቱንም ስራ አጠናክረን እየሰራ ይሆኑ። በዋናነት ለመሆኑ ኢትዮጵያ ውስጥ የፖሊዮ አጋጣሚ አለ እንዴ? በምንም አይነት ሁኔታ ይሁን ለምሳሌ ከዚህ በፊት ከስደተኞችም ጋር የተያያዙ የፖሊዮ አጋጣሚዎች እንደነበሩ እናስታውሳለን። በሶማሊያ ድንበር በኩል በደቡብ ሱዳን ድንበር በኩል እንዲህ እንዲህ አይነት አጋጣሚዎች ተከስተው ነበር እና አሁን እነዚህን ሁኔታዎች ጨምሮ በአጠቃላይ የፖሊዮ ሁኔታ የሚታይበት አካባቢ አለ። እንግዲህ እስካሁን ድረስ ምንም አይነት የፖሊዮ ክስተት የለም፣ ኢትዮጵያ ውስጥ ቀደም ሲል የነበረ ክስተት ነበር። ከሁለት ሺ አምስት አመተ ምህረት ነሐሴ ወር አካባቢ የተወሰነ ክስተት ነበር። አሁን ግን ከጥር ወር ማለት ነው ከሁለት ሺ ስድስት አመተ ምህረት ጀምሮ ምንም አይነት የፖሊዮ ኬዝ ወይም ደግሞ የሚባል ነገር ኢትዮጵያ ውስጥ የለም። ላለፉት ሁለት ተኩል አመታት ማለት ነው በተከታታይ ተከታታይ ኦልሞስት አሁን በቃ ከአሁኑ ወር ጀምረ ከሰላሳ ሶስት ጦርኑ ሰላሳ ሶስት ወይም ደግሞ ሰላሳ ሁለት ወር አካባቢ ያህል ምንም አይነት የፖሊዮ ክስተት የለም ኢትዮጵያ ውስጥ። እንደነገሩኝ እድሜያቸው ከአንድ አመት በታች ለሆነ ህጻናት ክትባት የምትሰጡት ከዚህ በፊት ታደርጉ እንደነበረው ቤት ለቤት የዞራችሁ ነው ወይስ አገልግሎቱ ያለበት ቦታ ወላጆች እንዲመጡ ነው የምትጠብቁት? ቅድም ያልኩ በዋናነት መደበኛ የክትባት መርሃ ግብሩ ላይ ነው። መደበኛ የክትባት አገልግሎቱ በኢትዮጵያ የጤና ፖሊሲ የክትባት መርሃ ግብር እድሜያቸው ከአንድ አመት በታች ለሆኑ ህጻናት ሙሉ የክትባት መርሃ ግብር አለ መደበኛነት የምንሰጠው ማለት ነው። አዎ። ስለዚህ የፖሊዮ ክትባት ወይም የልጅነትን ከመከላከያ ክትባትን እድሜያቸው ከአንድ አመት በታች ሆኑ አራት ጊዜ ይከተባሉ። ከዚሁ በተጨማሪ ደግሞ ተጨማሪ የክትባት አገልግሎት ይሄ ምናልባት በጤና ተቋም የሚሰጠው ነው። በመደበኛነት የምንሰጠው ማለት ነው። ከእድሜያቸው ከአንድ አመት በታች ለሆኑ ህጻናት ከዚሁ በተጨማሪ ደግሞ ተጨማሪ የክትባት አገልግሎት ህጻናትን በሽታው የመከላከል አቅማቸውን ለማዳበር ሲባል ተጨማሪ የክትባት አገልግሎት ይሰጣል። ይህን የምንሰጠው በአብዛኛው እድሜያቸው ከአምስት አመት በታች ለሆኑ ህጻናት ነው። ቤት ለቤት በመዞር ነው የሚሰጠው ጤና ኤክስቴንሽን ሰራተኞች እና በጤና ባለሙያዎች ቤት ለቤት በመዞር እሚያቸው በአብዛኛው ከአምስት ዓመት በታች በሆኑ ህጻናት የክትባት አገልግሎቱ ይሰጣል ማለት ነው። ቤት ለቤት የመዞር አገልግሎት ወይም ስራ የሚሰራው በዘመቻው ወቅት ብቻ ነው ወይስ በማንኛውም የዓመቱ ጊዜ ነው? በዋናነት ው በዘመቻ መልክ የምንሰራቸው ስራዎች አሉ። ከዚህ በተጨማሪ ደግሞ ሞፓፕ የሚባላል ሚስ የተደረጉ ወይም ደግሞ ያልተከተቡ ክትባት ያልደረሰባቸው ቦታዎች ሲገኙ ደግሞ እነዚህም በተጨማሪ ቤት ለቤት በመሄድ የክትባት አገልግሎት ይሰጣል ማለት ነው። አሁን እንደገለጹልኝ ላለፉት ከሁለት ዓመታት በላይ ለሚሆን ጊዜ ኢትዮጵያ ውስጥ የፖሊዮ አጋጣሚ አልተከሰተም ብለውኛልና ኢትዮጵያ ፖሊዮን አጥፍታለች ብሎ በይፋ የገለጸ ተቋም አለ የኢትዮጵያ መንግስትም ይሁን የዓለም የጤና ድርጅት እንግዲህ እኔ እስከማውቀው የዓለም የጤና ድርጅት ፖሊዮ ነጻ ብሎ ማወጅ የሚችለው እንደ ሀገር ሳይሆን እንደ አህጉር ነው ለምሳሌ አሁን ኢትዮጵያ ከሶስት አመት በላይ ምንም አይነት የፖሊዮ ክስተት ከሌለ ያንን እንደ ዶኩመንት ወይ መረጃ እንደ ዲክለሬሽን መቅረብ ይችላል። የኢትዮጵያ እንደ ግብአት ማለት ነው። ስለዚህ ይህንን አድርገው እንደ አጠቃላይ ደግሞ እንደ አፍሪካ ምንም አይነት የልጅነት ልምቻ ወይ ደግሞ የፖሊዮ በሽታ ለተከታታይ ሶስት ዓመታት ምንም አይነት ፍሰት ከሌለ ይህንን ነጻ ብለው የማወጁ እንትን ያላቸው የዓለም ጤና ድርጅት ነው። ከዚህ ጎን እንደጎን ደግሞ መንግስትም እንደዚሁ ይህንን ነገር ማወጅ ይችላል እና መንግስት ይህንን አውጇል። በሀገር ደረጃ እንግዲህ እኔ እስከማውቀው እስካሁን ድረስ አልታወጅም። ምክንያቱም ገና ኢትዮጵያ ሶስት አመትም ሙሉ አልሞላትም። ገና ይቀረናል እንዳልኩ ሰላሳ ሶስት ሰላሳ ሁለት ወር አካባቢ ነው ያለነው የሚቀረን የጊዜ ገደብ ስላለ፣ ያ ጊዜ ገደብ ሲደርስ እንግዲህ ከዛ በኋላ የሚሆን ይሆናል ማለት ነው። ከአራት ከሶስት ወራት በኋላ ማለት ነው ይሄ ሊሆን የሚችለው አዎ፣ በቃ ከአራት ከሶስት ወር በኋላ ምንም አይነት ክስተት ከሌለ ይህንን ማወጅ ይቻላል ማለት ነው። አቶ ጌትነት ለመሆኑ ከአጎራባች ሀገሮች ጋር ትሰራላችሁ እንዴ? ከሶማሊያ ጋር፣ ከጅቡቲ ጋር፣ ከኬንያ ጋር፣ ከደቡብ ሱዳን ጋር፣ ከሱዳን ጋር የምትሰሯቸው ስራዎች አሉ። በተጨማሪም እንደ ዩኤንኤችሲአርን ከመሳሰሉ የኢትዮጵያ የስደተኞች መስሪያ ቤት አስተዳደር መስሪያ ቤትን ከመሳሰሉ ከአይኦኤም ጋር የምትሰሯቸው ስራዎች አሉ። የልጅነትም ሳይሆን ፖሊዮ ድንበር ተሻጋሪ ከሚባሉ በሽታዎች አንዱ ነው እና የኢትዮጵያ ውስጥ ነጻ ሆነ በሌላ በጎረቤት ሀገሮች ካልጠፋ የእኛ ሀገር ሕጻናት መጎዳታቸው ስለማይቀር በቅንጅት የምንሰራቸው ስራዎች አሉ። ለምሳሌ የክትባት ዘመቻዎች ሲደረጉ ክሮስ ቦርደር ሲንክሮናይዝድ ካምፔን የምንላቸው የተቀናጀ ድንበር ተሻጋሪ ዘመቻ ክትባቶች እሱን የምንሰራቸው ስራዎች አሉ። ከጅቡቲ ጋርም ከሶማሌ ጋርም ከኬንያም ጋር እና ወደ ሀገር ውስጥ ወደ ውጭ ሀገር የሚወጣ ከድንበር አካባቢ የሕዝብ እንቅስቃሴም ያው ማለት የሙቭመንት የምንለው ስላለ እሱን በዋናነት እንግዲህ ከሀገሮች ጋር የምንሰራለን። ከዚህ በተጨማሪ ደግሞ ከስደተኛ ካምፖችም ጋር እንደዚህ አራ የምንለው አለ፣ የስደተኞች አስተዳደር መስሪያ ቤት የስደተኞች ሽንግል ላይ የሚሰራ ከእነሱ ጋርም ሆነ በጋራ የምንሰራቸው ስራዎች አሉ። እነዚህ የክትባት ማስታወቻዎችን ስናደርግ ከነዚህ ከስደተኛ እና ስደት ተመላሽ ጉዳዮች ጋር በመሆን በጋራ ነው የምንሰራቸው። ዘመቻዎቹም በዚህ በስደተኛ ጣቢያዎቹም የክትባት ዘመቻው እንዲካሄድ ከእነሱ ጋር በጋራ ነው የምንሰራው። ለመሆኑ በአጎራባች ሀገሮች ውስጥ ያለው የፖሊዮ ሁኔታስ ምን ይመስላል? እንግዲህ ሳምንታዊ ሪፖርቶች ይወጣሉና እስካሁን ድረስ ከኢትዮጵያ ጋር ከሚጎራበቱ ሀገሮች የተረጋገጠ ወይም ደግሞ ኮንፊር ሚድ የሆነ የፖሊዮ በሽታ እስካሁን ድረስ አልወጣም። በዋናነት ደግሞ ለወደፊቱም ይህን ክትባት የሚከላከላቸው የምንችል በሽታዎች ቅኝትም ይባላል የሰርቪላንስ ስራ ማለት ነው እና እሱንም እያጠናከርን እየሰራን ስለሆነ በየሳምንቱ የምንትል አፕዴቶች ስላሉ እስካሁን ድረስ የወጣ ነገር የለም። ደቡብ ሱዳን ውስጥ በቅርቡ የፖሊዮ አጋጣሚዎች ታይተው እንደነበረ ሲነገር ነበረ። እንግዲህ እስካሁን እኔ ያለኝ መረጃ የተረጋገጠ የፖሊዮ ወይም ደግሞ የልጅነት ልብሻ በሽታ አለ የሚል ነገር አልሰማውም። የሳምንታዊ አፕዴቶችን ስለምናይ በየሳምንቱ እዛም ጋር ስታየው ያየሁት ነገር የተረጋገጠ በሽታ እንደሌለ ነው የሚያየው። በዓለም አቀፍ የጸረ የልጅነት ልምሻ ዘመቻ ውስጥ እነ ቢል ኤንድ ሜሊንዳ ጌት፣ ሮተሪ ኢንተርናሽናል፣ የዩናይትድ ስቴትስ የበሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲን የመሳሰሉ እና ሌሎችም ተቋማት ይሳተፋሉ፣ የገንዘብ ድጋፍ ያደርጋሉ። ኢትዮጵያ ውስጥ አላቸው እነሱ እንቅስቃሴ፣ ቦታ፣ ግንኙነት ከእናንተ ጋር? አሁን ያልካቸው አጋር ድርጅቶች ከኛ ጋር አብረው ይሰራሉ በዋናነትም በገንዘብም በቴክኒክ ድጋፍም ከኛ ጋር አብረው ይሰራሉ። አሁን የምትላቸው በተለይ ሮታሪ፣ ሲዲሲ አብረን እንሰራለን። ፕላስ ደግሞ ዛሬ ያከበርነው የግሎባል ወይም ዓለም አቀፍ የፖሊዮ ቀን ከእነሱ ጋር ነው አብረን ያከበርነው። የዛሬው መርህ ምንድን ነው፣ የታሰበበት የዓለም ፖሊዮ ቀን፣ የዛሬው የፖሊዮ ቀን ኢንድ ፖሊዮ ነው ወይም ደግሞ የልጅነት ልምሻ ወይም ፖሊዮ በሽታን አሁኑ እናጥታ የሚል የተነሳ ነው። እስካሁን ድረስ በነበረው ጥረት ወደ ዘጠና ዘጠኝ ፐርሰንት የሚሆነውን ሀገር ማለት ነው ከዚህ በሽታ ነፃ ማድረግ ተችሏል። ከዚህ በኋላ ደግሞ የሚቀሩ አንዳንድ ስራዎች ስለሚኖሩ ይህንን ስራዎች በቀጣይነት የሚኖረን ኮሚትመንት ወይም ደግሞ ቁርጠኝነት በመጨመር ለማድረስ የተደረገ የበዓል አከባበር ነው ዛሬ በኋላ ነት ነው ዘጠና ዘጠኝ ከመቶ የሚሉኝ በአለም ዙሪያ በአለም አቀፍ ደረጃ ማለት ነው እንደ አለም አቀፍ ኦልሞስት ወደ ዘጠና ዘጠኝ ፐርሰንት ደርሰናል። ያው የፖሊዮ ፍሪ ካንትሪ የሚባለውን ከፖሊዮ ነጻ የሆኑ ሀገሮች በ የሚቀሩ ስራዎች አሉ። ይህንን ስራ ግን በቀጣይነት ሀገሮችም እንዳይዘናጉ፣ ድጋፍ ሰጭ አጋር ድርጅቶችም እንዳይዘናጉ፣ መንግስትም ያለውን ቁርጠኝነት ያው ለመጨመር ያክል ነው ዛሬ በዋናነት በዓሉ የተከበረው። በቂ ክትባት እና የሰው ኃይል አላችሁ? እኛ ኢትዮጵያ ውስጥ አሁን አዎ፣ በጣም በቂ አለን እኛ አሁን በማለት በመደበኛ በዋናነት አሁን እያጠናከርን ያለ ነው የመደበኛ የክትባት መርሃ ግብሩ ና ይሄ ደግሞ በአብዛኛው የሚሰጠው በጤና ባለሙያዎችና በጤና ኤክስቴንሽን ሰራተኞች ስለሆነ ሁሉም በሀገሪቱ የሚገኙ የጤና ጣቢያዎች፣ የጤና ኬላዎች ስለሚሰጡ ሁሉም በየሀገሪቱ ባሉ የጤና ኤክስቴንሽን ሰራተኞች መጥበላ ማረሚያዎች በክትባት አገልግሎት ስለሚሰጥ ያው በቂ የሆነ የሰው ኃይል አለ በሀገራችን። አቶ ጌትነት ችግር ነው የሚሉት የሕዝቡም የመንግስትም ወይም የድርጅቶችም ትኩረት ያስፈልገዋል እነዚህ ሁኔታዎች ዝም ብለው ከታለፉ የልጅነት ልምሻ እንደገና ሊያገረሽ የሚችልባቸው ሁኔታዎችን ይፈጥራሉ ብለው የሚሰጉባቸው ያላቸው አካባቢዎች የችግር መስመሮች የሉም? አው፣ ማለት ቅድም እንዳልኩ እንግዲህ በዋናነት ይሄ ዛሬው በዓልም የተከበረው ለዚህ ነው። በቃ ችግሮች እንዳይነሱ ማለት ወደኋላ እንዳይ ድጋፍ ሲሰጡ የነበሩ አጋር ድርጅቶችም እስካሁን ብዙ ጥረት አድርገዋል፣ ብዙ ስራዎችን ሰርተዋል። ስለዚህ ወደ መጨረሻ እንዳልኩ ዘጠና ዘጠኝ ፐርሰንት ምናምን የሚሆን አገር ከዚህ በሽታ ነጻ ሆኗል። ከዚህ በኋላ ኦልሞስት ነፃ ሁነናል ብለው እንዳይዘናጉ ኮሚትመንታችን የምናሳይበት ቀን ነው እና በዋናነት እንግዲህ ወደኋላ ኋላ እንዳምን ከዚህ የሚቀረን ትንሽ ስራ ነው። ብዙ ስራ ሰርተናል ብዬ አምናለሁ። ስለዚህ በሚቀጥሉ በሚኖሩ ስራዎችን ተጨማሪ የሆነ አቅማችንን ተጠቅመን ዓለምን ሙሉ ነፃ እንድናደርግ ለማለት ነው። ሌላም ማነሳዊ ችግር ወይም ደግሞ ክስተት የሚለው ነገር እስካሁን የለም። በዋናነት የማስተላልፈው ያው ብዙ ጊዜ የማህበረሰብ ንቅናቄ ስለምንሰራ በዋናነት ህብረተሰቡ እንግዲህ ህጻናትን በመደበኛነት በማስከተብ ህጻናት እንግዲህም ከተወለዱበት ጊዜ ጀምሮ አንድ አመት እስከሚሞላቸው ድረስ አራት ጊዜ ክትባት አገልግሎት ያገኛሉ እና ሁሉም ማህበረሰብ ህጻናትን በዚህ የዕድሜ ክልል በተለይ በመደበኛነት ክትባቱን አግኝተን ህጻናትን ከዚህ በሽታ ከህመም አጋል ጉዳትና ከሞት እንድንከላከል ሁላችንም ፍሬ ያስፈልጋል በሚለው መልዕክት ይዘ ነው። በዓለም ዙሪያ በዚህ አመት ሰባ ሶስት የፖሊዮ አጋጣሚዎች ተመዝግበዋል። ፓኪስታንና አፍጋኒስታን ውስጥ ነው እነዚህ ሁኔታዎች የተከሰቱት።